The Voice of America. ፍርድ ቤት የዋስትና መብት የሰጣቸውን እስረኞች የኦሮሚያ ፖሊስ መልሶ እስር ቤት አስገባቸው ሲሉ የታሳሪ ቤተሰቦችና የህግ አማካሪዎቻቸው ቅሬታ አቀረቡ። የኦሮሚያ ጸጥታና አስተዳደር ቢሮ በበኩሉ ግለሰቦቹ በሌላ ወንጀልም ስለሚጠረጠሩ እየተወሰደ ያለው እርምጃ የፍርድ ቤትን ነፃነት አይጋፋም ብለዋል። ፀሐይ ዳምጠው Saka በኦሮሚያ የተለያዩ ቦታዎች የታሰሩ ግለሰቦች ላለፉት አራት ሳምንታት ከሁለት ጊዜ በላይ ፍርድ ቤት ቀርበው ፍርድ ቤት የዋስትና መብት እንድከበርላቸው ፈቅዷል ሲሉ ከታሳሪ ቤተሰቦች መካከል ተናግረዋል። ወይዘሮ ዱሌ ሴዳ በአምቦ ከተማ ታስረው ከሁለት ሳምንት በኋላ ሐምሌ ስምንት ሁለት ሺ አስራ ሁለት አመተ ምረት በአምቦ ወረዳ ፍርድ ቤት ቀርቦ ነበር። እርሳቸውን ጨምሮ ሰባት ሰዎች በእርሳቸው መዝገብ ስር የዋስትና መብት ተሰጥቷቸው እንደነበር ልጃቸው ወይዘሪት ሀዊተን ደረጀ ለአሜሪካ ድምጽ ገልጻለች። ፍር ቤት ቀርቧ፣ የዋስ መብት ተብሎ እኛም በካርታና ፕላን ነበር ጨርሰን ሄደን ፖሊስ ጣቢያ አስገብተን ነበር ወረቀቱን እና ኮሮና ምርመራ ተደርጎላቸው ነው የሚወጡት ተብለን የተሰጠውን ጊዜ እሺ ብለን ጠብቀን ስንሄድ፣ ለሌላ ምርመራ እንፈልጋቸዋለን አሁን አያወጡም ነው ያሉን። እንዳሉት ከሆነ ፖሊስ ኮሚሽን ነው ይፈልጋቸዋል ያሉት። ለምን እንደተፈለጉም ለመጠየቅ በምንሄድበት ሰዓት ቢሮ እንኳን በስርዓት አያናግሩንም፣ እንዳትመጡም ብለውናል። ከአሁን በኋላ ቢሮ ከመጣችሁ እናንተም ጨምራችሁ ነው የምትገቡት ብለው ነበረ። ምንም የጠየቋት ነገር የለም። ከዛ በኋላ እንደገባች በቃ ዝም ብላ ነው ቁጭ እያለች ያለችው። ጥያቄ ያቀረቡላት ነገር የለም። ለዚህ ነው ለዛ ነው አላሏትም። የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል የሆኑት አቶ አብዲ ረጋሳም ከአምስት ወር የእስር ቆይታ በኋላ የኦሮሚያ ልዩ ዞን ሱሉልታ ወረዳ ፍርድ ቤት የተከሰሱበትን ወንጀል ስለመፈጸማቸው በቂ ማስረጃ አልቀረበም ሲል መዝገባቸውን ዘግቷል። ነገር ግን የኦሮሚያ ፖሊስ ወደ እስር ቤት እንደወሰዳቸው ወንድማቸው ሲሉ አቶ ገመቹ ረጋሳ ተናግሯል። ምንም ክስ ሊያቀርቡበት አልተቻለ፣ ፋይሉ ተዘግቷል። ግን ደቁ ፍቃደኛ አይደሉም። ሌላ ፋይል አሁንም እንደሚከፍቱ ነው ከሱ ጠበቃ የሰማሁት። እንግዲህ አንድ ሰው ታስሮ አምስት ወር ምንም መፍትሄ ሳያገኝ ምንም ክስ ሳይቀርብበት እንዲህ የሚቆይበት መንገድ ከባድ ነው። አንድ ቀን እንኳን ልብስ ልናቀርብለታል አልቻል ነው ምግብ ልናቀርብለት አልቻሉ። ይህ ውስጥ ነው ያለ። ወይዘሮ ጫልቱ ታከለን በአዲስ አበባ ፖሊስ ተይዘው ለአንድ ወር ሶስተኛ ፖሊስ ጣቢያ እንደቆዩ ይናገራሉ። ይህታቸው ወይዘሮ ዶኢ ታከለ በሁለት የምርመራ ጊዜ ቀጠሮ ፍርድ ቤት ቀርበው በሶስተኛ የጊዜ ቀጠሮ በዋስ እንዲለቀቁ በመወሰኑ የዋስትና ማስጠበቂያ ገንዘብ ከተከፈለ በኋላ የኦሮሚያ ፖሊስ አባላት ይዛቸው እንደሄዱ ተነገረኝ ይላሉ ወይዘሮ ዶኢ ኦሮሚያ ፖሊሲ የኦሮሚያ ፖሊስ ነው መጥቶ የወሰዷት አሉኝ። የት እንደ ወሰዷት ስጠይቃቸው ስድስት ኪሎ እንደሆነ ነገሩኝ። እዛ ሲሄድ ይህ የወታደር ካምፕ እንጂ ፖሊስ ጣቢያ አይደለም፣ እዚህ የታሰረ ሰው የለም አሉኝ። ተመልሼ ሶስተኛ ሄድኩኝ። የተሳሳተ መረጃ ነው የሰጣችሁኝ፣ እዛ ማንም የለም ስላቸው እዚህ ተመልሳለች አሉኝ። እሷም ወጥታ አናገረችኝ። ስድስት ኪሎ እንደወሰዷት ነገረችኝ። ማንም እዛ እንደሌለና ብቻዋን እንደነበረች እያለቀሰች ነገረችኝ። ዶክተር ቶኩማ ዳባ የሕግ አማካሪና ጠበቃ ናቸው። በፌደራልና የክልል ፍርድ ቤቶች የታሰሩ ሰዎች በፍርድ ቤት ዋስትና ፍቃድ ያለመለቀቅ ሁኔታ በተደጋጋሚ እየገጠመን ነው ስሉ እንዲህ ያብራራሉ። እኔ ለምን እንዲህ እንደሚደረግ አይገባኝም። አንዱ አካል በቁጥጥር ያለውን ሰው እንዲለቅ ሲወስን በሌላ አካል በቁጥጥር ስን እንዲውል ማድረግ የተለመደ አሰራር እየሆነ መጥቷል። እነ ደሱ ዱላ ላይ አብዲ ረጋሳ ላይም በተመሳሳይ መልኩ ተፈጽመዋል። ይህ ነገር ወንጀል ፈጽመው ከሆነ በቁጥጥር ማዋል ይቻላል። ነገር ግን እነዚህ የተከሰሱት በሽብር ወንጀል ነው። ይህ ደግሞ በፌዴራል መንግሥት ብቻ የምታይ ወንጀል ነው። ስለዚህ የኦሮሚያ ክልል ለምን በቁጥጥር እንደሚያውሏቸው አይገባኝም። ብዙ ሰዎች በእንዲህ አይነት ሁኔታ በእስር ላይ ናቸው። የፌዴራሉ መንግሥት ስለቃቸው የኦሮሚያ ፖሊስ በቁጥጥር ስር ያውላቸዋል። ከዚያ ለፌዴራል መንግሥት ተመልሶ ይሰጣሉ። ይህ ከሁለት ሶስት ጊዜ በላይ አጋጥሞናል። የታሳሪ ቤተሰቦችና የህግ አማካሪው ባነሱት ቅሬታ ላይ የኦሮሚያ ጸጥታ ቢሮ ኃላፊ አቶ ጀብሪል መሐመድ ተከታዩ መልስ ሰጥቷል። ለመሆኒ ሲመተመንኩን ሄዱን ኢሳኒ ጋልሜን ኢሳኒ ካደዳቲ ከኒ ጉርማ አይቱ ጃ እነዚህ የክስ መዝገብ የተከፈተባቸው ሰዎች መዝገባቸው በተለያየ ቦታ ነው የሚገኘው። የተከሰሱበት ወንጀልም የአድፍቶ ጠቅያይል አባል በመሆን ነው። ክሳቸው ትእዛዞችን በመቀበል በተለያዩ የአገሪቱ አካባቢዎች ውስጥ አመፅን ማስነሳታቸው ነው። እናም በቁጥጥር ያሉ ሰዎች ከዚህ በፊት በተለያዩ ቦታ ወንጀል ሊፈጽሙ ይችላሉ። ስለዚህ ፍርድ ቤት የዋስ መብት ሲሰጥ በእጁ ያለውን ክስ መዝገብ ነው የሚያውቀው። ፖሊስም ደግሞ ያንን ማክበር አለበት። ነገር ግን ፖሊስ የተከሳሾቹን የከዚህ በፊት ክስ መዝገብ ስለሚያጣራ ያ ትንሽ ችግር እየፈጠረ ነው። ለምሳሌ አስር የክስ መዝገቦች በእኔ ላይ ካሉ የቀረብኩበት ፍርድ ቤት ነጻ የሚያወጣኝ ችሎት ላይ ለቀረብኩበት አንዱ የክስ መዝገብ ብቻ ነው። እኔ ደግሞ በሌሎች ዘጠኝ የክስ መዝገብ የሚፈለግ ከሆነ ፖሊስ አይለቀኝ፣ ወዲያውኑ በቁጥጥር ሊያውለኝ ይችላል። አሁን የዳኛ ውሳኔ ተነካ የሚለው ጉዳይ ፍርድ ቤት በነጻ ለቆት ፖሊስ መልቀቅ ባይፈቅድ ነበር። ምናልባት ይህ ሁኔታ የሚኖር ከሆነ የምናጣራ ጉዳይ ነው የሚሆነው። አቶ ጅብሪል አክለውም እየተወሰደ ያለው እርምጃ የፍርድ ቤት ነጻነትን አይጋፋም ሲሉ ተናግረዋል። ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ።